ኮሌራ በሀገሩ አለ። ይጠንቀቁ። ራስዎን፣ ቤተሰብዎን፣ አካባቢዎን አገሮን ከኮሌራ ይጠብቁ። አዲስ አበባ፣ ኦሮሚያ፣ አማራ፣ ትግራይ፣ ሶማሌ ክልሎች ውስጥ 365 ሰው ለኮሌራ መጋለጡ መረጋገጡን የጤና ጥበቃ ሚኒስትሩ ዶክተር አሚር አማን አስታውቀዋል። አዲስ አበባ ውስጥ በአጣዳፊ ተቅማጥና ትውከት ምክንያት ወደ ጤና ተቋማት ከተወሰዱ አምስት ሰዎች በአንዱ ላይ ቪብሪዮ ኮሌሬ የሚባል ተውሳክ ወይም ባክቴሪየም በላቦራቶሪ በተደረገው ምርመራ ታይቶበታል። የጤና ተቋማቱን ዝግጅት መመልከታቸውን፣ በከፍተኛ ሁኔታ ተጋላጭ ለሆኑ የህብረተሰብ ክፍሎች ክትባት እንደሚሰጥ ሚኒስትሩ አመልክተዋል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ባወጣውና በኤጀንሲ ዌብሳይት ላይ ባሰፈረው የማሳወቂያ ጽሑፍ ኮሌራ ገዳይ በፈጣን ሁኔታ ተላላፊና አፋጣኝ ክትትልና ቁጥጥር የሚያስፈልገው በሽታ እንደሆነ አስታውቋል። ይሁን እንጂ ለሕክምናም ቀላል በመሆኑ ሊያደርስ የሚችለውን ጥፋትም መቆጣጠር ይቻላል። ኮሌራ አጣዳፊ ተቅማጥና ትውከት የሚያስከትል ሰውነትንም ፈጥኖ ለድርቀት የሚያጋልጥ በረቂቅ ሕዋሳት ወይም ባክቴሪያ የሚተላለፍ በሽታ ነው። ኮሌራ የሚፈጥረው ስሜት የጉልበት መብረክረክና ሕሊናን መሳትን ሊያስከትል ይችላል። ብዙ ሰው ተውሳኩ ወደ ሰውነቱ ቢገባም ፈጥኖ ላይታመም ወይም ለኮሌራ መጋለጡን ላይገነዘብ ወይም ላያስተውል ይችላል። ኮሌራ በተለይ በአፍሪካ በደቡብ ምስራቅ እስያና ሄይቲንም በመሳሰሉ በድህነትና በልማት አለመራመድ በሚንገላቱ አገሮች ውስጥ ነው በዝቶ የሚስተዋለው። ለኮሌራ እንዴት ሊጋለጡ እንደሚችሉ ይወቁ። ጥሬ ምግብ ወደ አፎ ከወሰዱ ኮሌራ ሊይዞት ይችላል። ሥጋ፣ ቅጠላቅጠል፣ በጥንቃቄ ያልተያዙ ፍራፍሬ፣ በደንብ ያልበሰሉ ከውሃ ውስጥ የሚገኙ ምግቦች አሳና ሌላም ከበሉ ኮሌራ ሊይዞት ይችላል። ንጹሕ ስለ መሆኑ እርግጠኛ ያልሆኑበትን ወይም ንጹሕ ቢመስልዎትም ለኮሌራ የተጋለጠ ሰው ተቅማጥ የነካካው ውሃ ወደ ጉሮሮ ከዘለቀ ኮሌራ ሊይዞት ይችላል። የወንዝ ውሃ ቀድተው ሳያጣሩና ሳያፈሉ ከጠጡ ወይም የጉድጓድ ውሃም ቢሆን ለኮሌራ ተውሳክ ከተጋለጠና ከተጎነጩት ኮሌራ ሊይዞት ይችላል። ባልታጠበ እጅዎ አንስተው ወደ አፎ የሚወስዱት ምንም ዐይነት ምግብ ጥሬም ይሁን የበሰለ፣ የታሸገም ይሁን የተቀቀለ ኮሌራ ሊያስይዞት ይችላል። ሐኪሞቹ ለኮሌራ መጋለጥ አለመጋለጦን ያውቃሉ። ስሜት ወይም ስጋት ካለዎት ፈጥነው ወደ ጤና አዋቂ ይሂዱና ያማክሩ። እነርሱ በዐይነ ምድር ምርመራ ወይም ከፊንጢጣ ላይ በሚወስዱት ናሙና ተውሳኩን ያገኙታል። ፈጥነውም ከአደጋ ያተርፍዎታል። አፋጣኙ የሕክምና ዘዴ ቀላል ነው፤ የሰውነትዎን እርጥበት መመለስ። First, we made the water safe. We filtered it through cloth and boiled it for one minute. Then we mixed half a teaspoon. በቅድሚያ የውሃው ንጽህና አረጋገጥን። መጀመሪያ በንጹህ ጨርቅ አጣራ ነውና ለአንድ ደቂቃ ያክል አፈላ ነው። ከዚያም በአንድ ሊትር ወይንም በአንድ ጆግ የበረደ ውሃ ውስጥ ግማሽ የሻይ ማንኪያ ጨውና ስድስት የሻይ ማንኪያ ስኳር ጨመርንበት። ጣዕሙ እምባ እምባ የሚል ነው። ጨው ብዙም አይሰማም። ከዚያም ድንገት ታመው በደረሰባቸው ከባድ ተቅማጥና ትውከት ምክንያት ለደከሙ አባቱ ያደረገውንና እንዴት ከሞት እንዳተረፋቸው ነው ወጣቱ የሚናገረው። ያንን ውሃ አጠጣቸው። እርሳቸውም ቢሆኑ ለነገሩ ያንኑ ከማድረግ አይቦዝኑም ነበር ለእርሱም ቢሆን ኖሮ። ከዚያም የጤና ባለሙያዎች ደረሱላቸው። በኮሌራ የተያዘው ሰው እጅግ የደከመ ከሆነ ሐኪሞች በደም ሥር የሚሰጥ ሕክምና ያደርጉለታል። ሰው እንዲህ ፈጣን የቤትና የባለሙያ ሕክምና ካገኘ በኮሌራ ከሚያዘው ሰው የሚሞተው ከመቶ አንድ እንኳ ላይሆን ይችላል። የታመመ ሰው ሲንከባከቡ ለራሱም በቂ ጥንቃቄ ያድርጉ እንጂ ነካሁት ወይም ነካኝ ብለው ሊጨነቁ አይገባዎትም። ኮሌራ በመነካካት ወይም በትንፋሽ አይተላለፍም ወደ አፍ በሚገባ እንጂ ኮሌራ ወዳለበት ወይም አለበት ተብሎ ወደሚጠረጠር አካባቢ ይሄዳሉ? መከተብ ይኖርቦት እንደሆነ ሐኪም ያማክሩ። የታሸገ ወይም የተፈላ ወይም ተገቢው ሕክምና የተደረገለትን ውሃ ብቻ ይጠቀሙ። የሚመገቡት ሁሉ ሙሉ በሙሉ የበሰለ መሆኑን ያረጋግጡ። የሚበሉት ትኩስ ወይም የታሸገ መሆን እንዳለበት አይዘንጉ። እጆን እጆን እጆን እጆን ይታጠቡ። ያለ መታከት፣ ያለ ቸልተኝነት ደጋግመው ይታጠቡ። እጅዎን፣ እጅን መታጠብ ምን ይጐዳል? አይስነፉ፣ ጤናዎ ይበልጣል። እጅዎን በሳሙና ቢያንስ ለሀያ ሰከንድ ሙልጭ አድርገው መታጠብ ያድንዎታል። ሀያ ሰከንድ ነች። ሳሙናም ባይኖሮ በወራጅ ውሃ ሙልጭ አድርገው ይታጠቡት። ውሃም ሳሙናም ካጡ ስድሳ ከመቶ አልኮሆል ያለው ምንም ፈሳሽ አጠገቦ ካለ መዳፎ ላይ ገልበጥ አድርገው ያብሱበት። አረቄም ቢሆን ልጆች በጨዋታም ጊዜ ቢሆን ትምህርት ቤት ወይም እቤት ውስጥ ምን ጥንቃቄ ማድረግ እንዳለባቸው ደጋግመው ደጋግመው ከመንገር አይቦዝኑ። የኮሌራ መነሻ ገጠርና የወንዝ ውሃ ብቻ እንዳይመስሎ በደሩ ከተሞች ውስጥና በየከተማው ማዘጋጃ ቤት በሚተዳደሩና በሚሰራጩ የውሃ አቅርቦቶችም ጭምር ሊሆን ይችላል። ከዚያ ውሃ የሚሠራ በረዶ ወይም አይስክሪም ቪብሪዮ ኮሌሪ ተውሳክ ያደፈጡባቸው ሊሆኑ ይችላሉ። በየመንገዱ የሚዘጋጁና የሚሸጡ ምግቦችና መጠጦች፣ በቀጥታም ይሁን በመስኖ ውሃ በአይነ ምድር የተፈጥሮ ማዳበሪያ ከዋለባቸው እርሻዎች የሚነሱ አትክልትና ፍራፍሬ፣ የከተማ ፍሳሽ ከሚደባለቅባቸው ወንዞች፣ ኩሬዎችና ሐይቆች የተጠመደ አሳና ሌላም ከውሃ ውስጥ የሚገኝ ለምግብነት የሚውል ምርት ወዘተረፈ ተረፈ። ኮሌራና ሰው ሲተዋወቁ እኮ ያላቸው ታሪክ የትናንት ወይም የዛሬ አይደለም። ዘመን አመጣሽ እንደሚባሉ በሽታዎች ኮሌራ የጥንት ጥንት በሽታ ነው። ይሁን እንጂ የሚያዘው ሰው ቁጥር በዓለም ደረጃ እያደገ ነው። በኮሌራ በየዓመቱ ከሚያዘው ከ3 ሚሊዮን እስከ 5 ሚሊዮን የሚሆን ቁጥር ያለው ሰው ከመቶ ሺህ እስከ መቶ ሀያ ሺህ በየዓመቱ በኮሌራ ይሞታል። የተባበሩት መንግሥታት ዓለም አቀፍ የሕፃናት አጣዳፊ ፈንድ ዩኒሴፍ የውሃ ንጽሕናና የጽዳት ኃላፊ ሳንጄ ዊጄሴኬራ ከተናገሩትና ድርጅቱ ዌብሳይቱ ላይ ካሰፈረው ቪዲዮ የተወሰደ ነው። እናም ኮሌራ በሰው ልጅ ገጽ ላይ ያለ ያለመመቸቱና የእንግልቱ ምልክት እንደሆነ የዩኒሴፍ የጤና ኃላፊ ሚኪ ቾፕራ ይናገራሉ። በታሪክ ውስጥ ኮሌራ ሁል ጊዜ የድህነትና በልማት ወደ ኋላ የመቅረት መገለጫ ሆኖ ኖሯል። ዛሬም እውነቱ እርሱ ነው። ስለዚህ ኮሌራ ጥሩ ያልሆነ የቤት አያያዝ፣ የንጽሕናና የጽዳት መጓደል፣ እንዲሁም በምግብ ያለመመቸት የበዛበት ኑሮ ነጸብራቅ ነው። ስለዚህም አሉ ቾፕራ፣ ኮሌራ የሰፋ የድህነት የመዘንጋት የመተካከል መጥፋትና የተጎሳቆለና የጤና ሁኔታ መታያ ነው። ከዚህ የጤና ዳይሬክተሩ ሚኪ ቾፕራ መውጫ ሐሳብ ጋር የሚስማሙት ዶክተር ዊጄሴኬራም የመፍትሄ መሰል ሐሳብ ፈንጥቀዋል። በብዙ ዘርፎች ላይ የመስራት አቅም አለን። ስለዚህ የጤና ችግር የጽዳት ወይም የንጽህና ችግር አድርገን አይደለም የምናየው። ዋና ዋና የሚባሉ መዋቅራዊ መንሲዎቹን ነው የምናየው በእርግጥ የጤና ስርዓቶችና መሠረታዊ አገልግሎቶችን፣ የግል ንጽሕናና የአካባቢ ጽዳት ሁኔታዎችንም መመርመር አስፈላጊ መሆኑን ውጅ ሴኬራ ተናግረዋል። ዛሬ ኢትዮጵያ በይፋና በአደባባይ ኮሌራ ይዞኛል እያለች ነው። ለወትሮ እኮ እንዲህ አይሰማም ነበር። ለነገሩ ኢትዮጵያና ኮሌራ እኮ እዚህም እዚያም ብልጭ ድርግም እያለ ተነጣጥለው አያውቁም። ልዩነቱ እንዲህ ነው። አንድም ዛሬ በይፋ የመንግሥት መግለጫ ወጣበት፣ አንድም በስሙ ተጠራ። ልዩነቱ ግልጽ አይሁን እንጂ ቢነገርም፣ ምን ያህል እንደሚሽሞነሞን ወይም እንደሚሸፋፈን እርግጠኛ መሆን ባይቻልም ቢቻል በአጽሕሮቱ አተት አልያም አጣዳፊ ተቅማጥና ትውከት እየተባለ እንደምንም ከኮሌራ ስሙ ለማራቅ ሲሞከር ቆይቷል። ለማንኛውም አሁን ኮሌራ አለ። በአማራ ክልል አንድ ናሙና ላይ ቪብሪዮ ኮሌሬ ተብሎ የሚጠራው ባክቴሪያ ወይም ኮሌራ ብለን የምንጠራውን በሽታ አጠራፊ ተቅማጥና ትውከቱን ያስከተለው እሱ እንደሆነ ማረጋገጥ ይችለናል። በዚሁ በአማራ ክልል አበርገሌና ቀለምት ወረዳዎች ላይ ነው በዋናነት ወረርሽኙ የተከሰተው። በኦሮሚያ ክልል በምዕራብ አረርጌ ዞን ኦዳቡልቱም ወረዳና ጭሮ ወረዳ እንዲሁም በበዴሳ ከተማ ወረርሽኙ ተከስቷል። ከነዚህም ከሶስቱ ቦታዎች ናሙናዎች ተሰብስበው የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላብራቶሪ ከመረመር ናቸው። ስምንት ናሙ ናሙናዎች ውስጥ አምስቱ ቪብሪዮ ኮሌሬ የሚባለውን ወይም ደግሞ ኮሌራን የሚያመጣው ባክቴሪያ መሆኑን አረጋግጠናል ማለት ነው። አዲስ አበባ ላይ ደግሞ እስካሁን ስድስት በሽታው የተያዙ የማጣዳፊ ተቀማጥናቱ ቅርጽ ያለባቸው ሰዎች ነበሩ። ከነሱ ውስጥ የላባቱ ናሙና ውስጠን በመረመርነው መሰረት ያን ሰው ናሙና ላይ ቪብሪዮ ኮሌሬ አሁንም ተገኝቷል ማለት ነው። በዚህም እንግዲህ ኮሌራን የሚያመጣው ባክቴሪያ እንደሆነ የአስክወንት እነዚህ ሰዎች ሕመም ያስከተለባቸው ማረጋገጥ ችለናል ማለት ነው። የሕብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተርና የብሔራዊው ኮሌራ ምላሽ ዘመቻ አስተባባሪ ዶክተር በየነ ሞገስ ዛሬ ለባልደረባዬ ሙክታር ጀማል ከሰጡት መግለጫ የቀነጨብኩትን ነው የሰማችሁት። ዶክተር በየነ ሞገስ አሁን ያለውን ሁኔታ ወረርሽኝ ሲሉ ነው የጠሩት በዋናነት ወረርሽኝ የተከሰተው። ለማንኛውም በሽታውን የደበቀ መፍትሄ አያገኝምና መነጋገሩና ግልጽነቱ ለማንኛውም ማኅበራዊ ችግር ፈውስ ፈጥኖ እንደሚቀርብ የሚያምኑ ብዙ ናቸው።